በደቡብ አፍሪካዊቱ የቱ ደርባን ከተማ መጤጠል በሆነ ጥላቻ ወይም ዜኖፎቢያ በስድስት ኢትዮጵያውያን ላይ አሰቃቂ ግድያ እንደተፈጸመ ዘግበናል። ኢትዮጵያውያኑ ላይ የሚፈጸመው ዝርፊያና ድብደባ ሳያንስ ቤንዚን ሰውነታቸው ላይ ተርከፍክፎ እስከ ማቃጠል ተደርሷል ሲሉ ዜናውን ከዚያው ከደርባን ለቪኦኤ ያደረሱን የአይን ምስክሮች ተናግረዋል። ለመሆኑ ሁኔታው ዛሬ ምን ላይ ነው ያለው? አዲሱ አበበ የሚከተለውን አዘጋጅቷል። ባለፈው አርብ ዜናውን ያደረሰን በንግድ ሥራ የሚተዳደረው የዚያው የደርበን ነዋሪ አቶ ዮናስ ፍቅሩ ከደርባን የኢትዮጵያውያን ማህበረሰብ ጽህፈት ቤት መሪዎች ሁለት አቶ ኤፍሬም ተስፋዬና አቶ ደስታ ላምቦሮ የዛሬ እንግዶቼ ናቸው። አቶ ዮናስን ባለፈው አርብ ሳነጋግር ቤንዚን ተርከፍክፎበት የሞተው የ24 ዓመቱ ኢትዮጵያዊ በየነ ሌሬቦ አስከሬኑ ትናንት ሰኞ እንደሚላክ ነበር የገለጠልኝ። ተላከ። ሰኞ ተላከ። ሌላ ምን አዲስ ነገር አለ በአንተ በኩል? እኔ በበኩል ያረኩት ነገር በጣም ደስተኛ ነኝ። የተደረገው ነገር ደስ ይላል። ብዙ ሰዎችም እንቅስቃሴ አርገዋል። በማስ ሚዲያ ላይ ይተዋለው ጥሩ ነው የተደረገው ነገር ነው ብለው። አቶ ደስታ ላምቦሮ በደርባን የኢትዮጵያውያን ማህበረሰብ ጽህፈት ቤት አንዱ ኃላፊ ናቸው። ከኢትዮጵያውያኑ መገደል በኋላ አቶ ደስታ፣ ሌላ ምን አዲስ ነገር አለ? ባለፈው በተነጋገርንበት ምሽት ላይ አንድ ሱቅ ተቃጥለዋል ብዙ በውስጥ የነበረው ልጅ እንግዲህ ያው በጨዋታ የሰው ወቶ አምጦ ታጠርፈዋል ልጁ አልተጎደም። ከዛ በኋላ ሁለት ሱቆች ተሞክሮ ነበር ለማቃጠል በዛው ማግስት በዛው አካባቢ። ከዛ ወዲህ ያው ልጅም አደለም ልጅም የሚሰማ ነገር የለም። ሱቆቹ የኢትዮጵያውያን ናቸው? አዎ የኢትዮጵያውያን ናቸው። በጣም ተቃጠለ ሱቁ ወይንስ ውድመት ደረሰበት ሱቁ? ያው እንዳልነበረ ነው የሆ ነው ምንም ቃ እንዳልነበረ፣ ያው እንዳለ ነው የወደመው። እግዚአብሔር ልጅም ለያዲ ነው ሲል የተሰሩ ሰው በጊዜው ተራሪቶ ከውጭ የተቆለፈውን ሚኪል ተብሮ ነበረ ልጁን ያስመለጡት እና የተደረገው ነገር በጣም መጥፎ ሁኔታ ነበር። ልጁ ላይ ግን ጥቃት እንዳይደርስ የተሰሩት በጣም ረዳል። በፖሊስ በኩል እየተደረገ ያለ ክትትል ይኖር እንደ ወይም ገዳዮቹ ስለ መገኘታቸው የሚያውቁት ነገር እንዳለ ጠይቄ ነበር። ምንም መረጃ የላቸውም ብቻ ግን ፕሪቶሪያ ካለው ኤምባሲ አምባሳደሩን ጨምሮ ባለሥልጣናት ወደ ደርባን በመግባት ላይ መሆናቸውን ሰምተናል ከማለት ያለፈ እንዳላገኟቸው ነው ሁለቱም የኢትዮጵያ ማህበረሰብ ጽሕፈት ቤት ኃላፊዎች የገለጡልኝ። አመጣጣቸውም የኢትዮጵያውያኑን መገደል አስመልክተው ከደቡብ አፍሪካ በተለይም ከደርባን ባለሥልጣናት ጋር ለመነጋገር መሆኑን እንደሰሙ ተናግረዋል። የአምባሳደሩን ስልክ በማግኘቴ ደውዬ ነበር፣ ግን ስልኩ አልተነሳም። እንዳገኘኋቸው ለማነጋገር እና ያለውን ሁኔታ ለማቅረብም እንሞክራለን። አንድ ከዚህ ጋር ተያያዥነት ያለው ነገር ተነስቷል። የእንግሊዝኛው ቃል ዜኖፎቢያ ትርጉሙም በባዕዳን መጤዎች ላይ ያነጣጠረ ጥላቻ ነው። ምንም እንኳ እንግዶቼ ቃሉን ጠርተው ያ ነው የተፈጸመው ባይሉም የተዚህ ቀደሙ የዘር ወይም የመጤዎች ጥላቻ ሊጀመር ይሆን የሚል ስጋታቸውን ሰንዝረዋል። ነገሩ ግን ቁጣ አስነስቷል ብለውኛል። ለምንድን ነው ቁጣዋ አቶ ደስታ? ነው የሌላውን ዜኖፎቢክ እያወዳቸው ነው የሚል አንዳንድ ሀሳቦች። እኛ ደግሞ ለዜኖፎቢክ ዜኖፎቢ ካለ የሚለውን ሳይሆን ያወረነው ነው ያለውን ችግር ነበረ። በእርግጥ ዜኖፎቢክ ዜኖፎቢክ ነው ለማለት እና አይደለም ለማለት በበኩሌ እኔ ወሳኝ የሆነ ተጨባጭ ያታቀኛል። ምክንያቱም የአገር ውስጥ መውደድ እና ፊት እስከሌለው ሰዎችን መጠላላት እስካለው ድረስ ሰዎቹ ሆግ ነው እስካልወጡ ዜኖፎቢክ አይደለም ለማለት አዳጋች ነው። አቶ ደስታ ያሉትን ባጭሩ ለማስቀመጥ ይህ ግድያ ዜኖፎቢክ ማለትም መጤ ጠል ነው ወይም አይደለም ለማለት ያስቸግራል። ነው እንዳንል አገሬው እንዳለፈው ጊዜ በመጤዎች ላይ ሆ ብሎ አልተነሳም። አይደለም እንዳንል ደግሞ ነገሩ በዝርፊያ ላይ ወይም ሱቅን በማቃጠል ላይ ብቻ የተመሰረተ አይደለም። ገዳዮቹንም ለመያዝና ወደ ሕግ ለማቅረብ የአካባቢውን ነዋሪ በአንድነት ሲረባረብ አልታየም። ያለምንም ዝርፊያ ኢትዮጵያውያኑን በመግደል ላይ ብቻ እንዳተኮረ ተመልክታል። ስለዚህ ሁኔታውን የሚያጣራው ወደፊት የሚደረገው ምርመራ ብቻ ነው ይላሉ። አቶ ኤፍሬም ተስፋዬ ሌላው የደርበን ኢትዮጵያውያን ማህበረሰብ ጽህፈት ቤት ኃላፊ ናቸው። ምንድን ነው ነገሩ? ይህን በኢትዮጵያውያኑ ላይ የተፈጸመ ግድያ እንዴት ነው የሚያዩት እርስዎ? አልኳቸው። ምናልባት ሴት ክራይም ሊሆን ይችላል፣ ምናልባት ደግሞ ክሪሚናሊቲ ሊሆን ይችላል። አልፎ ተርፎ ደግሞ ቢዝነስ ራይቫል ሊሆን ይችላል። ዘነፎቢያ እኛ ላይ በአሁኑ ሰዓት አልታወጀብንም። ዘነፎቢያ ተብሎ በተነሳ ሰዓት በአፕሪል ሰብን በተነቀሰቀሰው ሁኔታ ላይ የሀገሪቱ ቅሳ ታላቅ መሪዎች፣ ኢንፍሉዌንሻል ፒፕል ፖለቲከኞች፣ የፓርላማ አባላት፣ ፖሊሶች፣ ሜምበርስ ኦፍ ሲቪል ሶሳይቲ ከታች ጀምሮ ከላይ ያለው ፕሮፋይል ድረስ ያለው መንግስት አባላትና መንግስት ፈልታትን ጭምር ኢንቮልቭ አድርገውበት ህዝቡን አስነስተው ከንጉሱ ጀምሮ ከዙማ ኤድዋርድ ዙማ ጀምሮ ማንም ዜጋው በሙሉ ተነስቶ ነው፣ ሆብ ተነሳብን። አሁን ግን እንደዛ ለማለት አልደርፍም። መንግስት ነገሩን ለማብረት ሲያደረገን ያለው በየሎኬሽን ድረስ ገብቶ በዚህ ሰዓት ዘነፎቢያ ነው ብለን እኛ ብንናገር ትንሽ ግፍ ነው። ዘነፎቢያ አልተነሳበንም። ምን ሊሆን ይችላል? አቶ ኤፍሬም፣ እኔ እንደሚገባኝ ከሆነ አንዳንድ ጥላቻ ያላቸው ሰዎች፣ አልፎ ተርፎ ደግሞ የንግድ ተቀናቃኝ ጥቁሮች እና ወን ክሪሚናሊቲ ወይም ደግሞ ሪሚናል ሄት ክራይም ከሚባሉ ነገሮች የመጣ ሊሆን ይችላል እንጂ ዘነፎቢያ ነው ብዬ ለማወጅ ለእኔ በጣም ይከብደኛል። አቶ ኤፍሬም፣ የኢትዮጵያውያን ግድያ ላይ የአገሬው ህዝብ ሆ ብሎ ለግድያና ለጥፋት አልተነሳም። በፊት ግን ከመንግሥት ጀምሮ ጠቅላላ ህዝቡ በአንድነት የተነሳበት ሁኔታ ስለነበር ያ ነው ዜኖፎቢያ ወይም መጤጠል የሚባለው። ይህን የአሁኑን መጤጠል ለማለት ግን ይከብደኛል ነው ያሉት። መጤጠል ወይም ዜኖፎቢያ ለእርሶ እንዴት ነው የሚረዳው? አቶ ኤፍሬም፣ እኔ ዜኖፎቢያ ማለት ስደተኛል ወይም ከሌላ ሀገር መጤ የሆነን ሰውን መጥላትና መፍራት። አሁን የተካሄደው ግድያ ከምን የመጣ ነው ታዲያ? እንደ እኔ አሴስመንት እና እንደ እኔ ኢንቨስቲጌሽን የአሁኑ ግድያ ወንጀለኞችና አልፎ ተርፎ ደግሞ የቢዝነስ ተቀናቃኞች ተቦሮች ጋር አብረን ነው እኛ ሎኬሽን ላይ ገብተን በእነሱ እንብርት ውስጥ ነው ገብተን የምንሰራው። ሎኬሽን ውስጥ፣ ታውንሺፕ ውስጥ፣ ፋርም ውስጥ ገብተን ነው የምንሰራው። ስለዚህ እዛ ጠልቀም በስለምንሰራ ይሄ የንግድ መቀናቀን አይነት ነገሮች ጋር የተባልቆ አንዳንድ ሰዎች በልጆች የሞቱት እንግዲህ አንድ ልጅ አዳንስ ሚሽን የሚባል ቦታ ላይ ሞተብን። አንድ ላይ አንድ ልጅ ፎሬን የሚባል ቦታ ላይ ሞተብን። አንዱ ልጅ ባንደንጌዝ የሚባል ቦታ ሞተብን። ሁሉ ልጅ ሊንደላን የሚባል ቦታ ላይ ሞተብን። በተለያዩ ሎኮሽኖች በተለያዩ ጊዜ ሌሎች የተገደሉብን። ከዚያ አኳያ ስመለከተው እነዛ አካባቢዎች ላይ ህዝቡ ተነስቶ በነቂስ ወጥቶ ሆ ብሎ ስደተኛውን አላባረረም፣ ውጡልን አላለም። ስለዚህ ነው ብለለምክስ ሰው በነቂስ ወጥቶ ሆ ብሎ እንደባለፈው ጊዜ አላባረረንም፣ አልገደለንም፣ አላጠፋንም፣ ሾፓሽንን በሙሉ አላቃጠለብንም። ለማንኛውም ነገሩ በምርመራ ላይ በመሆኑ እንደተጣራ ውጤቱን እንገልጻለን ብለዋል አቶ ኤፍሬም። ከዚህ በተረፈ አቶ ኤፍሬም እንደገለጡልኝ የኢትዮጵያ ኤምባሲ ባለሥልጣናት ወደ ከተማዋ መግባታቸውን ሰምተዋል። ከነገ ጀምሮ አንዳንድ ከደርባን ባለሥልጣናት ጋር የተካሄደውን ውይይት አስመልክተው ያገኙትን እንደሚነግሩን ቃል ገብተውልናል።